ም መተባበር የተባበረው የአሜሪካ አሜሪካ መንግስት በተባበረው በአሜሪካ መንግስት ውስጥ እንደማውቀው እያንዳንዱ የመንግስት መስሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል። አዎ ሚኒስቴሮቹ ሁሉ በብዙ ክፍሎች ተከፍለዋል። ተካሄደ፣ መካሄድ፣ ይካሄዳል እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሰራው ስራ ሁሉ ኃላፊው ዲሬክተሩ ነው። ታዛዥ ምክትል ሚኒስትር። ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ተራ በተራው ሚኒስትሮችና ምክትል ሚኒስትሮች ደግሞ በተራቸው ለንጉሰ ነገሥቱ ታዛዦች ናቸው። ዳኛ ንጉሠ ነገሥቱ የኢትዮጵያ ጠቅላይ ገዢ በመሆኑ ዳኞቹን የሚመርጥና የሚሾም እሱ ይመስለኛል። እርግጥ ነው ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው ሹመት ዳሩ ግን ዳኞችን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሰ ነገስቱ ካቀረበ በኋላ በዚያው መሰረት ሹመት ለዳኞቹ ይሰጣል። በተባበረው በአሜሪካ መንግስት ውስጥ እንደማውቀው እያንዳንዱ የመንግስት መስሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል? አዎ፣ ሚኒስትሮቹ ሁሉ በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሠራው ስራ ሁሉ ኃላፊው ዲሬክተሩ ነው። ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ሚኒስትሮችና ምክትል ሚኒስትሮች ደግሞ በተራቸው ለንጉሰ ነገስቱ ታዛዦች ናቸው። ንጉሰ ነገስቱ የ የኢትዮጵያ ጠቅላይ ገዢ በመሆኑ ዳኞቹን የሚመርጥ እና የሚሾም እሱ ይመስለኛል። እርግጥ ነው ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው። ዳሩ ግን ዳኞቹን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሠ ነገሥቱ ካቀረበ በኋላ በዚያው መሠረት ሹመት ለዳኞቹ ይሰጣል። በተባበረው በአሜሪካ መንግሥት ውስጥ እንደማውቀው እያንዳንዱ የመንግሥት መሥሪያ ቤት በብዙ ክፍሎች ይከፈላል። ይህ ሁናቴ በኢትዮጵያ ሚኒስትሮች ውስጥ ይገኛል። አዎ ሚኒስትሮቹ ሁሉ በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል በዲሬክተር ስለሚካሄድ በክፍሉ ለሚሠራው ሥራ ሁሉ ኃላፊ ዲሬክተሩ ነው። ሆኖም ማናቸውም ዲሬክተር ለሚኒስትሩ ወይም ለምክትል ሚኒስትሩ ታዛዥ ነው። ሚኒስትሮችና ምክትል ሚኒስትሮች ደግሞ በተራቸው ለንጉሠ ነገሥቱ ታዛዦች ናቸው። ንጉሠ ነገሥቱ የኢትዮጵያ ጠቅላይ ገዢ በመሆኑ ዳኞቹን የሚመርጥና የሚሾም እሱ ይመስለኛል። እርግጥ ነው ከፍተኛ የፍርድ ቤት ዳኞችን የሚሾም ንጉሠ ነገሥቱ ነው። ዳሩ ግን ዳኞቹን መርጦ ለሹመት የሚያቀርበው የፍርድ ሚኒስትሩ ነው። የፍርድ ሚኒስትሩ ዳኞቹን መርጦ ለንጉሠ ነገሥቱ ካቀረበ በኋላ በዚያው መሠረት ሹመት ለዳኞቹ ይሰጣል።